የኢትዮጵያ መንግሥት የኢንተርኔት ማልዌር እየተጠቀመ በተቃዋሚዎች ላይ ስለላ ያካሄዳል ሲሉ በካናዳ ቶሮንቶ ዩኒቨርሲቲ በዩናይትድ ስቴትሱ ካሊፎርኒያ ዩኒቨርሲቲ ውስጥ ለዶክትሬት ዲግሪ የሚዘጋጁ ሁለት አጥኚዎች ያወጧቸው የክትትል ሪፖርቶች ለሕትመት በቅተዋል። ድንበር የለሽ ጋዜጠኞች የሚባለው ፓሪ ፈረንሳይ የሚገኘው ዓለም አቀፍ ቡድን ኢትዮጵያ ያንን የርቀት መከታተያ ሶፍትዌር እንደምትጠቀም እንደሚያውቅ ቢገልጥም፣ አንድ የኢትዮጵያ የመገናኛና የኢንፎርሜሽን ቴክኖሎጂ ሚኒስቴር ባለሥልጣን የሚባለውን ክስ አስተባብለዋል። ሶሎሞን አባተ ዝርዝሩን ይዟል። ትናንት የወጣ አንድ ክትትል ሪፖርት ኢትዮጵያ ፊንስፓይ ወይም ፊንፊሸር የሚባል እንግሊዝ ውስጥ የሚገኝ ጋማ ኢንተርናሽናል ወይም ጋማ ግሩፕ የሚባል ቡድን የሚሸጠውን መሳሪያ ተቃዋሚዎችን ለመከታተልና ለመሰለል እንደሚጠቀም ተናግሯል። የሪፖርቱ ጸሐፊዎች ለዶክትሬት ዲግሪ እየተዘጋጁ ያሉ የካናዳው የቶሮንቶ ዩኒቨርሲቲ የሙንክ የዓለም አቀፍ ጉዳዮች ትምህርት ቤት ውስጥ የሚገኘው ሲቲዘን ላብ የሚባለው ማዕከል አጥኚ ሞርጋን ማርኪስ እና የካሊፎርኒያ ዩኒቨርሲቲው የበርክሌ ኮምፒውተር ሳይንስ አጥኚ ዊልያም ሞርዛክ ናቸው። ጋማ ግሩፕ የነደፈውና የሚሸጠው ይህ ሶፍትዌር ወይም ማልዌር በተለያዩ ኢሜሎች አጓጓዥነት ኮምፒውተሮች ወይም ስልኮች ላይ በራሱ እንዲጫን ከተደረገ በኋላ የዚያን ኮምፒውተር ወይም ስልክ ተጠቃሚ ማንነት፣ ስም፣ ድምፅ፣ የመልእክት ምልልሶች ምስሎችን ሳይቀር ወደ ማዕከላዊው መረጃ ማሰባሰቢያና ማደራጃ ወይም ወደ ጋራ ሰርቨር ያስተላልፋል። ይህም ማለት ተጠርጣሪ ናቸው ለሚባሉ ግለሰቦች ኢሜሎች ይላኩላቸውና ኢሜሎችን ከፍተው ሲመለከቷቸው ሙሉ መረጃዎቻቸውን ማስተላለፍ ይጀምራሉ። ይህ ማልዌር በግብፅ በባህሬንና በሌሎችም ሀገሮች ውስጥ በመንግሥታቱ አገልግሎት ላይ መዋላቸውን የሚጠቁሙ መረጃዎች መገኘታቸውን ይኸው የሲቲዝን ላብ መረጃ ይናገራል። ጋማ ቡድን ለሀያ አምስት ሀገሮች ቴክኖሎጂውን መሸጡንና ከእነዚያ ሀገሮችም አንዷ ኢትዮጵያ መሆኗን ይህ የአጥኚዎቹ ሪፖርት ይጠቁማል። የኢትዮጵያ መንግሥት ይህንን ፊንስፓይ የሚባል ማልዌር ያዋለው የግንቦት ሰባት አባላትና ግንኙነቶቻቸውን ለመከታተል ጉዳይ መሆኑን እንደሚያውቁ የቢል ማርክ ዛክና የሞርጋን ማርኪዝ ቧር ሪፖርት ይናገራል። ይህንን የሲቲዘን ላብን ሪፖርት አንተርሶ ዓለም አቀፉ ሐሳብን የመግለጽ ነጻነት መብት ተሟጋች ቡድን ድንበር የለሽ ጋዜጠኞች ኢራን፣ ሱሪያና ቻይና የሚገኙባቸውን አምስት ሀገሮችን የኢንተርኔት ጠላቶች ብሎ ጠርቷቸዋል። ሌሎች አምስት ድርጅቶችንም እንዲሁ የኢንተርኔት ጠላቶች ብሏቸዋል። ከነዚህ መካከል የአሁኑን ሶፍትዌር የሠራውን ጋማ ኢንተርናሽናል ቡድንን አንዱ አድርጎታል። የድንበር የለሽ ጋዜጠኞች ቡድን ሪፖርተር ሳም ፍሮንቲ፣ የአዲሱ ሚዲያ ቴክኖሎጂ ኃላፊ ግሪጓር ፑዤን አነጋግሬ ነበር። ማምሻውን ኢትዮጵያ ይህንን አሰራርና ማልዌሩን ጥቅም ላይ አውላለች ብለው እንደሚያምኑ ነግረውኛል። ፊንፊሸርን የሚያስተላልፍና መረጃ የሚቀበል ማዕከላዊ ወይም አብይ መሳሪያ ኢትዮጵያ ውስጥ መተከሉን ነው የሚናገሩት። ፑዤ ይህ የሚናገረው ደግሞ ያለ ኢትዮጵያ መንግሥት ስምምነት ሊሆን እንደማይችል ነው ይላሉ። ምንም እንኳ ኢትዮጵያ ቀደም ሲል ከተጠቀሱት ከእነዚያ የኢንተርኔት ጠላት የተባሉ አገሮች መካከል አትስፈር እንጂ መንግሥቷ ተቃዋሚዎችንና ጋዜጠኞችን ከሚያሳድዱ What is sure, uh, what I, uh, what I can really tell you is that Ethiopia is using, has been using. The, the, the, there are very strong clues and very strong evidences that uh, Ethiopia has been using. The, uh, the, the Ethiopian government has been using. በእርግጠኝነት መናገር የሚቻለው ይላሉ የኢትዮጵያ መንግስትን ፊን ፊሸርን የመሳሰሉ ማልዌሮችን ተቃዋሚዎችን ለመሰለል እንደሚጠቀም የሚጠቁሙ ጠንካራ ማረጋገጫዎች መኖራቸው ነው። ይህ ለኢትዮጵያ ጥሩ አይደለም። ይህ ደግሞ ኢትዮጵያ ተከታይዋ የመጪ ሪፖርታችን ተጠቃሽ ልትሆን እንደምትችል ያደርጋታል ይላሉ ሚስተር ፑዤ። ስለዚህ ክትትልና እንቅስቃሴ ያውቁ እንደሆነ ለመጠየቅ ወደ ግንቦት ሰባት ደውዬ ነበረ። የምክር ቤት ጸሐፊውን አቶ አምሳሉን አነጋግሬ ያለው መረጃው ቀድሞ ነው። አክቹዋሊ፣ ዜና ሆኖ ከመውጣት በፊት መረጃው ነበረን። ይህ ደግሞ የመጀመሪያ ሙከራ አይደለም ማለት በጉዳይ ላይ ምንም ሰርፕራይዝ አልሆንም። ወያኔ ይሄንን ለማድረግ ብዙ ሙከራዎችን ከዚህ በፊትም አድርጓል፣ አንዱም አልተሳካለትም እንጂ መረጃ አለን። ጥረቱ የአባላት ወይም ሌሎችን ለመከታተል የሚያደርገው ጥረት በእኛ የአይቲ ዲፓርትመንት አለ። ይህንን የሚከታተል የኢንፎርሜሽን ቴክኖሎጂ ማለት ነው። የኢንፎርሜሽን ቴክኖሎጂ ክፍል ሌላ ስራ የላቸውም። ስራቸው ከኢትዮጵያ መንግስት የሚመጣብን ጥቃት መከላከል እና አስፈላጊውን ዝግጅት ማድረግ ነው። ብዙ ብዙ የሳይበር ጦርነቶችን ከእነሱ ጋር እያደረግን ነው። በዚህ ረገድ ደግሞ ቀን እስከ ቀን የእኛም የቴክኖሎጂ ክፍል እንደዚሁ ማድረግ የሚገባቸውን ነገሮች እያዳበሩ እንደውም አንዳንዴ ከትግሉ ወደዚህ የመጣ የዞረ ሁሉ እስኪመስል ድረስ ከፍተኛ እንቅስቃሴ እያደረግን ነው። እንግዲህ በዛ ረገድ አልተሳካላቸውም፣ ግን ያው ሙከራው መኖሩን ኦፍኮርስ እናውቃለን ማለት ነው። በምንድን ነው መጀመሪያ ላይ ያወቃችሁት? ይሄ ነገር ሲሆን ያው ማለት በዝርዝር ልሄድልህ አልችልም፣ ግን ይህ ነገር ሲሆን የእኛ ቴክኖሎጂ ዲፓርትመንት ክፍል የራሱ የሆነ ይሄንን የሚከታተልበት ማለት በተለይ አመራሮችን ጥቃት አመራሮችን ላይ ትኩረት ያደረገ የወያኔ መንግስት ጥቃት እንደሚደርስባቸው ከተረዳ ወዲህ በየጊዜ የሚያደርጋቸው ፍተሻዎች ይኖራሉ። ፍተሻስ ያው በቴክኖሎጂ ማለት ነው። እነሱን እና ደግሞ ሌሎችም የአመራር በተለያየ ዘርፍ ያሉ የተለያዩ አመራሮችንም ከዚህ ጋር ከቴክኖሎጂ ጋር በተያያዘ አደግ የሚገባቸውን ነገሮች ማለት እንደ ዲፓርትመንት ጥንቃቄ ያደርጋል፣ ፍተሻ ያደርጋል፣ ቼክ አፕ ያደርጋል እና በዛ እና በሌሎች ከተለያዩ አካላት ከኛ ውጭ የሆኑ በእንዲህ አይነት ስራ ከተሰማሩ ድርጅቶች ጋር ደግሞ ግንኙነት አለን። በየጊዜውም ደግሞ ሞር እያዳበር ነው የምንሄደው እንዲህ አይነት እንትን ሲያደርግ እና ከዛና እና በተለያዩ ልክነቱ እንደሚያደርጉት እኛም የራሳችን የሆነ ይህንን የምንከታተልበት ዘዴዎች አሉን። ቴክኖሎጂ ነው እንግዲህ በተለይ በዚህ በሀያ አንደኛ ክፍለ ዘመን በጣም ብዙ ሙከራዎች እንደሚደረግ ስለምናቅ እኛም ጠንካራ የሆኑ የቴክኖሎጂ ባለሙያዎች ስላሉ ስራቸውን ይህም ትኩረት አድርገው ይከታተላሉ ማለት ነው። አቶ አምሳሉ ደጋግሞ እየነገሩኝ ያሉት አንድ ነጥብ አለ። ከፍተኛ ብቃት ያለው የኢንፎርሜሽን ቴክኖሎጂ አቅም እንዳላችሁ ነው እየነገሩኝ ያሉት። ከፍተኛ ብቃት ያላቸው ባለሙያዎች እንዳሏችሁ እየተከታተላችሁ እንደሆነ ነው እየነገሩኝ ያሉት። በሌላ በኩል ደግሞ በቅርቡ የሳይበር ጦርነት የምናደርግ ይመስል ነበር ብሎ ይመስለውኛል። ግንቦት ሰባት ደግሞ በአቋም ደረጃ ከኢትዮጵያ መንግስት ጋር በማንኛውም የትግል ዘዴ ታገላለሁ የሚል ቡድን ነው እና በዚህ በኩል የኢንተርኔት ጦርነት ውስጥ የገባበት ሁኔታ አለ። ግንቦት ሰባት ከራሱ በኩል የከፈተው ጦርነት አለ በኢትዮጵያ መንግስት ላይ። በዚህ ቅድም እንዳልኩህ ኦፍኮርስ የሳይበር ጦርነቶች ሁሉ እያደረግን ነው ማለት ሁሉ ይችላለሁ ማለት ግንቦት ሰባት የትኛውን መንገድ ተጠቅሜ ወያኔን አስገድጄ አስወርዳለው አስገድደን አስወግዳለን ለማሳነን ሳይበርን ሁሉ ኢንክሉድ ያደርጋል ማለት ነው። ያ ማለት ምንድን ነው? ወያኔ እኛ አንዳንዴ ተከላካይ ብቻ ሳይሆን አጥቂም መሆን ስለሚያስፈልገን በዛ ረገድ በጣም ጥሩ የሆኑ ባለሙያዎች አሉን። በተሻለ ወያኔ ካለው የሰው ኃይል ላሚን የብቃት እንትን በተሻለ ጠንካራ የሚባሉ ባለሙያዎች አሉን። በዛ ረገድ ደግሞ በፋይናንስም በምንም ራሳችንን በዚህ ረገድ የጎለበተ ኃይል አጠናክረን እንደዚ አይነት ስራዎች የምንሰራበት አለ ኦፍኮርስ ያኛ እኛ ምን እያደረጋችሁ ነው የሚለውን ነገር እንደዚህ ነው ብዬ ልገልጽ አልፈልግም። አዎ ልጠይቆት ነበር። አሁን ምን ማለት ሆኖ ነው ሳይበር ጥቃት ከከፈታችሁ፣ ምን አይነት ጥቃት ነው የሚል ጥያቄ ነበረኝ። ዝርዝር ውስጥ ያው አልገባም ግን እኛም ሆነ የወያኔ አካል እንደዛ አይነት ውስጥ ገብተናል። እንደዛ አይነት ሙከራዎች ያደርጋሉ። በዛ በኩል ያው እኛም የራሳችን የምናደርግበት እንትን ይኖራል ማለት ነው። ግን በዝርዝር ያው እንደዚህ ነው የግንቦት ሰባት ምክር ቤት ጸሐፊ አቶ አምሳሉ ጽጌ ናቸው የሰማችኋቸው። በኢትዮጵያ የመገናኛና ኢንፎርሜሽን ቴክኖሎጂ ሚኒስቴር የስታንዳርድ ማውጣትና መቆጣጠር ዳይሬክቶሬት ዳይሬክተርንም ማምሻውን አግኝቻ አነጋግሬ ነበር ከላይ የተባለውን የኢትዮጵያ መንግስት ፊንስፓይ የሚባለውን ማልዌር ለስለላ የመጠቀሙን ክስ ያስተባብላሉ። ስሜ ባልቻ ይባላል። ባልቻ ማልበል ባልቻ ሬባ ኃላፊነቴ በመገናኛና ኢንፎርሜሽን ቴክኖሎጂ ሚኒስቴር የስታንዳርድ ማውጣትና መቆጣጠር ዳይሬክቶሬት ዳይሬክተር ነኝ። እሺ፣ በሀገራችን ምንም አይነት በሞባይል አገልግሎትም ሆነ በኢንተርኔት አገልግሎት ተጠቃሚዎች ላይ የሚደረግ ስውር የጠለፋ ወይንም የክትትል ስራ ፈጽሞ የሚሞከር ጉዳይ አይደለም። ይሄ በምን አይነት ሕግ ጥበቃ ይደረግለታል? አሁን የነገሩኝ ነገር ይሄን ምናልባት አግኝታችሁት ከሆነ አላውቅም። በቅርቡ የወጣ አዋጅ አለ። በተለይ በቴሌኮም ማጭበርበር ላይ በተመሰረተ የወጣ አዋጅ አለ። በዛ አዋጅ ላይም በትክክል እንደ ተቀመጠው የመረጃ ነፃነት ተቀምጧል። በተለይ በስልክ ወይንም በሞባይል በተለያዩ ነገሮች አይደለም ራሱ ተጠቃሚውን ወይንም ዜጋውን በማያውቀው መልኩ የራሱን መረጃ በማይታወቅ መልኩ ሰልሎ ለመውሰድ ይቅርና ሌሎች አካላት የማንኛውንም በግለሰብ ደረጃ ሊሆን ይችላል፣ በመስሪያ ቤት ደረጃ ሊሆን ይችላል፣ በመንግስት አካላት ደረጃ ሊሆን ይችላል፣ ወጥ መንገድ የሰውን መረጃ ደብቆ መፈተሽ፣ መውሰድ፣ ፓስወርድ መስረቅ ወይንም ታፕ አድርጎ መረጃዎችን መውሰድ በህግ ያስጠይቃል በእኛ ሀገር። ስለዚህ ይህንን የሚፈጽም አካል በማንኛውም ደረጃ ተቀባይነት ስለሌለው ይሄ ፈጽሞ የማይኖር ጉዳይ ነው ማለት ነው። መንግስት ወይም የመንግስት አካላትም ቢሆን ይህንን ሊያደርጉ አይችሉም ነው የሚሉኝ? ሊያደርጉ አይችሉም። እናድርግ ቢሉ እንኳን ማድረግ የሚችሉት ምንድን ነው? መጀመሪያ የአንድ ግለሰብ መረጃ አንድ ተጠርጣሪ ቢኖር ከሌሎች ለምሳሌ ከግብረ ሽበራ ጋር ሊሆን ይችላል ከተለያዩ ክትትል ሊደረግባቸው በሚገቡ ጉዳዮች ላይ ጥቆማ እንኳን ቢኖር የዛን መረጃ ለመውሰድ ለፍርድ ቤት ቀርቦ ፍርድ ቤት ይህ መረጃ ለዚህ ጉዳይ ያስፈልጋል የሚለውን ሁኔታ አምኖበት የመረጃዎቹ በማይታወቅ መልኩ ተወስደው ይጣሩ ተብሎ ፈቃድ ከተሰጠው ብቻ ነው ሊከናወን የሚችለው ማለት ነው እንጂ የማንንም መረጃ በሕገ ወጥ መልኩ በድብቅ ሳይታወቅ መውሰድ አይቻልም። አንድ ሰው ግን የሆነ ኬስ ታይቶበት ወይንም ለሀገር ሰላም እንቅፋት ሊሆን በሚችል ወይንም በሌሎች የግብረ ሽበራ ሁኔታዎች ላይ ወይንም ሰዎችን አደጋ በሚጥል ሁኔታ ላይ ወይንም የሀገሪቷን አጠቃላይ ሉዓላዊነት ሁኔታ ሊጎዳ በሚችል የዜጎችን ሰላማዊ እንቅስቃሴ ሊያውክ በሚችል መልኩ መረጃዎችን የሚጠቀምበት ከሆነ ያ ከተረጋገጠና ወይንም ጥቆማ ካለ የዚህን መረጃ መውሰድ ይቻላል ተብሎ በፖሊስ ተጠይቆ በፍርድ ቤት ፈቃድ ተሰጥቶበት ሊታይ ይችል ይሆናል። ምክንያቱም መረጃዎች ሊወሰዱ ይችላሉ እንጂ እንዲቹ የሰላማዊ ዜጋ መረጃ በማያውቀው መልኩ መውሰድ ይቻላል። ለማንኛውም ግን ፍርድ ቤት የሚወስን ወይም ሌላ ውሳኔ ሰጪ አካል ወይም ትእዛዝ ሰጪ አካል ይወስን። ከተወሰነ እርሶ እንዳሉት በፍርድ ቤትም ቢሆን ማለት ነው። ኢትዮጵያ ይሄንን ስራ ልትሰራ የምትችልበት አቅም አላት ማለት ነው። እንደ መንግስት ወይም እንደ ተቋማት አሉ ማለት ነው የሚሰሩ እንደ መንግስት ወይም እንደ ተቋማት ብሎ በአጠቃላይ መውሰድ አስቸጋሪ ሊሆን ይችላል። ነገር ግን ይሄ መረጃዎች እኮ በሀገራችን ውስጥ የቴሌኮም ኦፕሬተር ወይም አገልግሎት ሰጭ አለ። የተለያዩ መረጃዎች የሚያዙበት ሁኔታ አለ። የተለያዩ ሲስተሞችን ይዘው የሚያቆዩ መረጃዎች ሊኖሩ ይችላሉና እነዛ መረጃዎች አስፈላጊ ሆኖ በተገኙ ጊዜ ሬትሪፍ ተደርገው ወይንም ወደኋላ ሄደ መረጃዎችን በማምጣት ወይንም ቀጥታ በሚሰራጩበት ጊዜ ቼክ ልታደርግ ትችላለህ እንጂ የግድ ለዚህ ስራ የተለየ አካል ማደራጀቱ አስፈላጊም አይደለም። በዚህ ሁኔታ የተደራጀም የለም። ቴክኖሎጂ ውስጥ አለ፣ ይህን ማድረግ የሚችል የግለሰቦችን የዕለት ተዕለት እንቅስቃሴ፣ ኢሜሎቻቸውን የሚለዋወጡትን መጥለፍ ወይም መፈተሽ የሚችል እንዳልኮት በምንም ደረጃ ሊሆን ይችላል። ፍቃድ አግኝቶም ሊሆን ይችላል ያ አካል ያንን ክትትል የሚያደርገው። ቴክኖሎጂውና አሰራሩ ግን አለ ወይ? አቅሙ አለ ወይ? ይህንን ማድረግ የሚያስችለው እንደዚህ አይነት ቴክኖሎጂዎች ለኢትዮጵያ ብቻ ሳይሆን በማንኛውም ሀገር ሊኖሩ ይችላሉ። ይሄንን እኮ በመንግስት ደረጃ ወይንም በህጋዊ የቴሌኮሙኒኬሽን አገልግሎት ሰጪዎች ደረጃ ብቻ ሳይሆን አሁን ሀከርስ የሚባሉ አሉ፣ ኢንፎርሜሽን በድብቅ የሚበረብሩ ከጀርባ የሚወስዱ እኮ ኢቭን ግለሰቦች በግለሰብ ደረጃ አሉ፣ ሊኖሩ ይችላሉ በአለማችን ላይ እነዚያ ቴክኖሎጂ። ይሄ በየዕለቱ እያደገ የሚሄድ ነው። ግን ይሄን ቴክኖሎጂ ለተወሰነ የህዝብ አካል ወይንም የተወሰነን የህብረተሰብ ክፍል ወይንም ግለሰብ ለመከታተል ተብሎ ግን የተለየ ቴክኖሎጂ ዴቫይስ ተደርጎ ወደ ሀገር ውስጥ ገብቶ በስራ ላይ ውሎ የዛ ቴክኖሎጂ ተጠቃሚ ነኝ አይደለሁም የሚባልበት ሁኔታ ግን ያለ አይመስለኝ አንድ ጋማ ግሩፕ የሚባል እንግሊዝ ውስጥ የሆነ ዋና መስሪያ ቤቱ ድርጅት ፊንስፓይ የሚባል ቴክኖሎጂ አለው። እንደዚህ አይነት ምናልባት ሊያውቁት ይችላሉ፣ ከቴሌ አሰራር ጋር በቅርብ ስላሉ የደረጃ አወጣጥም ላይ ስለሚሰሩ እርስ ይህንን ፊን ፊንስፓይ የሚል ቴክኖሎጂ ለብዙ ሀገሮች ሸጧል። ለምሳሌ ለግብጽ ሸጧል። ይሄንን ቴክኖሎጂ ተግባር ላይ ከዋሉት ሀገሮች መካከል ብዙ ዝርዝር አለ። ወደ ከ25 በላይ ነው የሚዘረዝረው። ኒውዮርክ ታይምስም በቅርቡ አውጥቶት ነበረ። ኢትዮጵያ አንዷ ነች እና ይሄ ማለት ኢትዮጵያ ያንን ቴክኖሎጂ ከዚህ ቡድን ላይ ገዝታ ትጠቀምበታለች፣ እንደ መንግስት ነው አባባሉ። ይህን እርስዎ እንዴት ነው የሚያዩት? በሌሎች ሀገሮች ይኖር ይችላል፣ ግን በእኛ ሀገር ተጨባጭ ሁኔታ ይህንን መረጃ የለንም እኛ አገራችንም ድርጅት ይህንን ቴክኖሎጂ ገዝታለች በሚለው ደረጃ እየተረጋገጠ ምንም መረጃ የለኝም። የገዛችም አይመስልኝ በተቃዋሚ አካላት ላይ በተለይ ደግሞ ግንቦት ሰባትን አስመልክቶ በግለሰቦች ላይ ክትትል ይደረጋል፣ ስዕሎቻቸው ይወሰዳሉ፣ ፎቶግራፎቻቸው እንዲቀረጹ ይደረጋል፣ በሞባይል ስልኮቻቸው ወይም በኮምፒውተሮቻቸው የሚልም ጽሁፍ ነበር። ምናልባት አይተውት እንደሆነ አላውቅም። እንደዚህም አይነት አሰራር የሚያውቁት ነገር አለ። ስለዚህ የተባለውን ጽሁፍ አላየውትም። በዚህ ደረጃ ግን እንደዚህ ክትትል የሚደረግበት ምንም ሁኔታ የለም በሀገራችን፣ እና በሀገራችን እንደውም የቴሌኮሙኒኬሽን አገልግሎት ይበልጥ እንዲስፋፋ የተጠቃሚዎች ቁጥር እንዲጨምር፣ አዳዲስ ቴክኖሎጂዎችን ተጠቃሚ እንዲሆኑ በሚያስችል መልኩ የቴሌኮም ልማት ስትራቴጂ ተነድፎ እየተንቀሳቀስን ያለንበት ሁኔታ ስላለ ቴክኖሎጂውን የኢኮኖሚ እድገቱን በሚደግፉበት ሁኔታ ለማራመድ ወይም በስራ ላይ ለማዋል የሚደረገው ርብርብ ነው። እኔ እየታየኝ ያለው በዚህ ሁኔታ ይልቅ ሌሎችን ለመከታተል ወይንም ለሌላ ስውር አላማ ለማዋል የሚደረግ እንቅስቃሴ አላየውም። አቶ ባልቻሬባ ለጊዜውና ለሰጡኝ ማብራሪያ በጣም አመሰግናለሁ። እግዜር ይስጥልኝ። አመሰግናለሁ። ደህናምሽ በሲቲዝን ላብ ሪፖርትና በድንበር የለሽ ጋዜጠኞች ቡድን መረጃ መሰረት ኢትዮጵያ ፊንስፓይን ከሚጠቀሙት 25 ሀገሮች አንዷ ትሁን እንጂ ጋማ ኢንተርናሽናል ቡድን ተጠይቆ ማልዌሩን የሚገዙ ደንበኞች ወይም የገዙት እነማን እንደሆኑ ለመግለጽ አልፈለገም። ይሁን እንጂ ቴክኖሎጂው ጥቅም ላይ የሚውለው ህጻናትን አሟጋጮችንና አጥቂዎችን፣ ሽብርተኞችን፣ የተደራጁ ወንጀሎችን፣ ጠላፊዎችንና ህገወጥ የሰዎች ሽግግርን ለመከታተል መሆኑን ግን አልሸሸገም። የሪፖርቱን ባለቤቶች ይዤ ለማነጋገር እየሞከርኩ ነው። ተጨማሪ መረጃ እንዳገኘው ጀመ Alessandro, L'America adams Radio, Solomon Abata, Washington.